የእንግሊዝ የባህር ማዶው ትብብር ኤጀንሲ ለኢትዮጵያ ድጋፍ ሲሰጥ ከራሱ ከሰብአዊ መብቶች ፖሊሲዎቹ ጋራ በተጣጣመ መልክ መሆንና አለመሆኑን እንዲፈተሽ አንድ የእንግሊዝ ፍርድ ቤት መወሰኑን የሰብአዊ መብቶች ተሟጋቹ ሂዩማን ራይትስ ዎች ትናንት ባወጣው መግለጫ አስታውቋል። አንድ የሁማን ራይትስ ዎች ባለስልጣን ያነጋገረው ሶሎሞን አባተ ነው። የእንግሊዙን የትብብር ኤጀንሲ አስተያየትና በመንደር ምስረታው ጉዳይ የኢትዮጵያ መንግስትን አቋም አካቶም የሚከተለውን አዘጋጅተዋል። ሶሎሞን አንድ የእንግሊዝ ከፍተኛ ፍርድ ቤት ትናንት ሐምሌ 7 2006 ዓ ም ባሳለፈው ውሳኔ የዓለም አቀፍ ትብብር መስሪያ ቤቱ ለኢትዮጵያ ድጋፍ ሲሰጥ የሰብአዊ መብቶች ጥሰቶችን የሚያሳዩ ማስረጃዎችን በበቂ ሁኔታ አይፈትሽም ሲባል የቀረበበት ክስ ሙሉ የፍርድ ቤት ምርመራ የሚያስፈልገው ነው ብሏል። የሂውማን ራይትስ ዋች የአፍሪቃ መርሃ ግብር ምክትል ዳይሬክተር ሌስሊ ሌፍኮን በስልክ አገኘቻቸው በሰጡት ቃል ይህ የእንግሊዝ ፍርድ ቤት ውሳኔ ገና የመጀመሪያ እርምጃና ሊደነቅ የሚገባው ነው ብለዋል። ለእንግሊዝ እርዳታ የተናገሩት ሌፍኮ ዲፊድ ወይም ዲኤፍ አይዲ በሚል ምህፃር የሚጠራው የዓለም አቀፍ ልማት ሚኒስቴር መስሪያ ቤቱ የሚሰጣቸውን ሁሉንም እርዳታዎችን የሚያስተዳድርበት መርህ ወይም ፖሊሲ እንዳለው አመልክተው ይህ መርህ እንግሊዝ ከሌሎች ሀገሮች ጋር በምታደርጋቸው የእርዳታ ግንኙነቶች ሰብአዊ መብቶች መከበራቸውን መስሪያ ቤቱ የሚፈትሽበትና ለራሱ የሚያረጋግጥበት መሆኑን ገልጸዋል። እናም የትናንቱ የፍርድ ቤቱ ውሳኔ ሁማን ራይትስ ዋች ጋምቤላ ውስጥ መፈጸማቸውን አውቃለሁ መዝግቤያቸዋለሁ የሚላቸውን ብርቱ የሰብአዊ መብቶች ጥሰቶች ለመፈተሽ ያስችላል ብለዋል ሌፍኮ ይህ ጉዳይ የዓለም አቀፍ ልማት መስሪያ ቤቱ ጋምቤላ ውስጥ ተፈጽመዋል ተብሎ ለቀረቡት የሰብአዊ መብቶች ጥሰቶች አቤቱታዎች በአግባቡ ምላሽ ባለመስጠት የራሱን መርህ ጥሶ እንደሆነ ጠለቅ ብሎ የሚፈትሽ ነው። ይህ ገና የመጀመሪያ እርምጃ ነው፣ የመጨረሻ ውሳኔ አይደለም። ዲፊድ የራሱን ፖሊሲ የሚጻረር አድራጎት ፈጽሟል ተብሎ ጥያቄ ሲቀርብበትም ይህ የመጀመሪያ ጊዜው እንደሆነ የጠቆሙት ሚስ ሌፍኮ፣ በዚህም ምክንያት የፍርድ ቤቱ ብያኔ ጠቃሚ ነው ብለዋል። ይህንን የመጀመሪያ እርምጃ እናደንቀዋለን። ምክንያቱም ባለፉት ዓመታት ጋምቤላ ውስጥና በሌሎችም አካባቢዎች ከመንደር ምስረታ መርሃ ግብር ጋር የተያያዘ የሰብአዊ መብቶች ረገጣዎች መፈጸማቸውን የሚገልጹ ብርቱ ክሶች ተሰምተዋል። እኛም እንደ ሂውማን ራይትስ ዋች ለጋሾች እነዚህን ጥሰቶች በበቂ ሁኔታ አለማየታቸው ሲያሳስበን ቆይቷል። የአሁኑ ጉዳይ ሁማን ራይትስ ዋች በተጸውኦ ስማቸው ሊጠራቸው ያልፈቀደና ሚስተር ኦ በሚል ስውር ስም የሚያነሳቸው ዛሬ በጎረቤት ሀገር ውስጥ ስደት ላይ ይገኛሉ የሚላቸው አንድ የጋምቤላ ገበሬ ያነሱትን በመንደር ምስረታውና ሰፈራ መርሃ ግብር ውስጥ ተፈጽመዋል የተባሉ የመብቶች ረገጣዎችን ክስ የያዘ ነው። ዲፊድ የሚቀርቡለትን አቤቱታዎች ሳይሰማ ቀርቷል የሚል ነው ክሱ። ለመሆኑ እነዚህን ዲፊድ ላይ የቀረቡ ክሶች ሊያስረግጡ የሚችሉ በደሎችን ሁማን ራይትስ ዋች ራሱ መዝግቦ ይዞ ይሆን እንዴ? We published a report በመንደር ምስረታ መርሃ ግብሩ የመጀመሪያ አመት እንደ ኤሮፓ ዘመን አቆጣጠር በ2012 ዓ ም ጋምቤላ ውስጥ ስለነበረው ሁኔታ ሪፖርት አውጥተን ነበር። በዚያ ጊዜ ታዲያ ከእንግሊዝና ከሌሎችም ለአንድ ቀጥተኛ መርሃ ግብር ማስፈጸሚያ የሚሰጠው የድጋፍ ገንዘብ በተዘዋዋሪ የመንደር ምስረታውን ይደግፋል፣ ምክንያቱም ስራውን ለሚያስፈጽሙት የክልልና የወረዳ ባለስልጣናት ደሞዝ የሚከፈለው ከዚሁ ድጋፍ ነውና። ሂውማን ራይትስ ዋች የዛሬ ሁለት ዓመት ባወጣው ሪፖርቱ የጋምቤላ ነዋሪ የሆኑ ከመቶ በላይ ሰዎችን ማነጋገሩን፣ 16 መንደሮችን መጎብኘቱን ጠቁሞ ከዚያ ፍተሻው በደረሰበት ድምዳሜ መሰረት የመንደር ምስረታው የሚካሄደው በኃይል በማ ለማፈናቀል መሆኑን ጅምላና የዘፈቀደ ስርዓቶች እንደሚፈጸሙ ወከባዎች መኖራቸውንና ሰውን በአግባቡ የማማከር ስራ እንደማይከናወን በማንሳትና በሰፈራው ሂደት ውስጥም ካሳ አለመከፈሉን ዘርዝሮ አስፍሯል። የሰፈሩት ሰዎችም የሚሰፍሩባቸው ቦታዎች ብዙውን ጊዜ ጠፍ መሬት መሆኑን፣ አካባቢውን መመንጠር ማጽዳትና ቤቶቻቸውንም በወታደር ታጅበው ለመስራት እንደሚገደዱ ሁማን ራይትስ ዋች ጠቁሞ ሰፋሪዎቹ ሲደርሱ ቀደም ሲል ቃል የተገቡላቸው ትምህርት ቤቶችን ክሊኒኮችን፣ የውሃ መሳቢያዎችን፣ የመሳሰሉ አገልግሎቶች ተዘጋጅተው እንደማይጠብቋቸው ገልጿል። በብዙ አጋጣሚዎች ይላል፣ ሂዩማን ራይትስ ዋች፣ ሰፋሪዎቹ ቡቃያዎቻቸውን እየጣሉ ሄደው ይሰጣችኋል የሚባሉት ምግብም ሳይሰጣቸው ቀርቷል። እንግሊዝ የዓለም ባንክና ሌሎችም ለጋሾች አወዛጋቢ ከሆነው ከ1997ቱ ምርጫ በኋላ ለኢትዮጵያ መንግሥት በቀጥታ የሚሰጡትን የበጀት ድጎማ በማቋረጣቸው ፒቢኤስ በሚል ምህፃር የሚጠራ የመሠረታዊ አገልግሎቶች መርሃ ግብር የሚባል ሀገር አቀፍ የልማት ፕሮግራምን በገንዘብ ወደ መደገፍ መዞራቸው ተገልጿል። ሚስ ሌፍኮ እንደሚሉት የድርጅታቸው የሂውማን ራይትስ ዋች ትኩረትና ስጋት ያረፈው ጋምቤላ ላይ ብቻ አይደለም። We are concerned about what is happening in other areas. We don't know exactly what's happening throughout the country. <inaudible> <inaudible> በሙሉ ሀገሪቱ ምን ምን እየሆነ እንደሆነ ለማወቅ ያስቸግረናል። ለምሳሌ ሶማሌ ክልል ውስጥ ለጋዜጠኞችና ለነጻ መርማሪዎች ለመድረስ እጅግ አስቸጋሪ ነው። ደቡብ ኢትዮጵያ ውስጥ ግን ኦሞ ሸለቆ ውስጥ ምን እየተደረገ እንደሆነ እናውቃለን። እዚያም መንደር ምስረት አለ። ተአማኒ በሆኑ መረጃዎቻችን መሰረት እዚያ አካባቢም ስጋት አለን። ሂዩማን ራይትስ ዋች መሰረታዊ የልማት ድጋፍ ይቁም የሚል ሐሳብ እንደሌለው ከሳሹ ሚስተር ኦም ይህንን አለመጠየቃቸውን የተናገሩት ሚስ ሌፍኮ የእንግሊዝ ዓለም አቀፍ ልማት መስሪያ ቤት ብቻ ሳይሆን ሌሎቹም ለጋሾች ለሰብአዊ መብቶች መከበር ትኩረት ሊሰጡ እንደሚገባ አሳስበዋል። ስለ ክሱና ስለ ፍርድ ቤቱ ውሳኔ የእንግሊዝ የልማት ድጋፍ ሚኒስቴር መስሪያ ቤት የሚለው እንዳለ ለመጠየቅ ደውዬ ነበር። መስሪያ ቤቱ በኢሜል በላከው መልእክት እንዲህ ብሏል፤ በሕግ እየታየ ባለ ጉዳይ ላይ አስተያየት አንሰጥም። እንግሊዝ ለኢትዮጵያ የሰፈራ መርሃ ግብር የገንዘብ ድጋፍ ሰጥታ አታውቅም። የመሠረታዊ አገልግሎቶችን መርሃ ግብርን ለመጠበቅ የምንሰጠው ድጋፍ የሚውለው እንደ ጤና ጥበቃ፣ ትምህርት ቤቶችና ንጹህ ውኃን ለመሳሰሉ መሰረታዊ አገልግሎቶች ነው። በሌላ በኩል ግን በቅርቡ ዋሽንግተን ዲሲ ላይ በዊልሰን ማዕከል ተዘጋጅቶ በነበረ አንድ የውይይት መድረክ ላይ ተገኝተው የነበሩት በአሜሪካ የኢትዮጵያ ኤምባሲ ቃል አቀባይ አቶ ዋህደ በላይ ኢትዮጵያ ውስጥ የመንደር ምስረታ የሚካሄደው በኃይል ነው የሚባለውን ክስ አስተባብለዋል። መንደር ምስረታ መጥፎ ስም እንዳለው እንደሚገነዘቡ አመልክተዋል። አቶ ዋህደ ሚሊ ቨንት ቪ በተለይ በወታደራዊ መንግሥት ዘመን የመንደር መስረታ ሰፈራ በጣም መጥፎ ነበር። ሰዎች ሞቱ ነበር። በኃይል ነበር የሚሰፍሩት፤ But in Gambella region, I can assure you that it is voluntarily resettled. ጋምቤላ ክልል ውስጥ ግን የሚነሱትና የሚሰፍሩት በፈቃዳቸው መሆኑን አረጋግጥላችኋለሁ። ይህ ሰፈራ የሚባል ቃል ሲጠራ እንዲያው እየተመላለሰ ያሳድደናል እንጂ አሉ አቶ ዋህደ እውነቱን ልንገራችሁ፣ በግልጽነት በፈቃደኝነት የሚሰራ ነው። ትምህርት ቤቶችን፣ ክሊኒኮችን፣ የውሃ መንገድ የመሳሰሉ መሠረታዊ አገልግሎቶችና መዋቅሮችን በጋራ ለመጠቀም ለሚመጡ ተዘጋጅተዋል። ኢትዮጵያ ውስጥ የሚገኘው 26 ለጋሽ አገሮችና ዓለም አቀፍ ድርጅቶች የተካተቱበት የልማት ድጋፍ ቡድን ዳግ ጋምቤላ ድረስ ሄደው መጎብኘታቸውንና መፈተሻቸውን የሚካሄዱት ሰፈራዎችን በኃይል የተፈጸመ አለመሆናቸውን ማረጋገጣቸውን ሪፖርታቸውንም ዌብሳይታቸው ላይ ማስፈራቸውን አቶ ዋህደ ገልጸው በእርግጥ አሉ እዚህም እዚያም ስህተቶች ሊኖሩ ይችላሉ። ሁለት መቶ ሺህ የሚሆኑ ሰዎችን የሚመለከት ግዙፍ ፕሮጀክት ነው። ስህተቶችን ካያችሁ ንገሩን፣ ፈጥነን እናስተካክላቸዋለን። በሌላ በኩል ግን ኢትዮጵያ ውስጥ ሰዎች ነገ ሊደርስባቸው የሚችለውንና በቀልን በመፍራት ምክንያት አስተያየቶቻቸውን ለመግለጽ እንደማይፈልጉና መንግሥቱ በመገናኛ ብዙሃን ላይ በተከታታይ አፈና እየፈጸመ መሆኑን የሂውማን ራይትስ ዋች መግለጫ አመልክቷል። እንግሊዝ ለኢትዮጵያ በየዓመቱ የ300 ሚሊዮን ፓውንድ እርዳታ እንደምትሰጥ ሁማን ራይትስ ዋች የጠቀሰ ሲሆን ሌፍኮ በሰጡት ቃል የኢትዮጵያ የሰብአዊ መብቶች አያያዝ ግን በተከታታይ እያሽቆለቆለ ነው ብለዋል። የእንግሊዝ የውጭ ተራድኦ መስሪያ ቤት የሰብአዊ መብቶች ጉዳይ ግድ የሚሰጠው ከሆነ በመንደር ምስረታ መርሃ ግብርና በሌሎችም አሰራሮች የሚፈጸሙ ብርቱ የመብቶች ጥሰቶችን ለማስቆም የሚያስችል ጫና ሊፈጥር በሚችል ሁኔታ የክትትልና ግምገማ ስርዓቱን መልሶ መፈተሽና ሙሉ በሙሉ ማስተካከል እንደሚኖርበት የሂውማን ራይትስ ዋች የአፍሪካ መርሃ ግብር ምክትል ዳይሬክተር ሌስሊ ሌፍኮ አሳስበዋል። ሶሎሞን አባተነኝ ለአሜሪካ ድምፅ ዋሽንግተን